ሰላም እብልለ ኩልያትኪ ክልየ ዘቀባ ከነ ተቀር ወዘወይነ ተፍሲት ግሚኤ ማርያም ንንግል በልኒ ቀርመ ጉባኤ ህጻን የበንቲ አየ ይከውነ ከረዳ